ስታቲስቲክስ ደቡብ አፍሪቃ ይፋ ባደረገው ሪፖርት ላይ እንዳመለከተው በሀገሪቱ ከ13 ዓመት ወዲህ ከፍተኛ ተብሎ በተመዘገበው የሥራ አጦች ቁጥር ወደ 27 ነጥብ 1 በመቶ አሻቅቧል። የደቡብ አፍሪቃ ስታቲሽያን ጄኔራል ፖሊ ሊሆህላ እንደገለጹት በአሁኑ ወቅት ሀገሪቱ 5 ሚሊዮን 873 ሺህ ዜጎች ከሥራ ውጪ ናቸው። በኢንዱስትሪው የማዕድንና የእርሻው ዘርፍ ሰራተኞችን መቀነሳቸውን ተናግረዋል። የሥራ አጦች ቁጥር ማሻቀብ በሀገሪቱ ኢኮኖሚ እድገት ላይ አሉታዊ ተጽዕኖ እያሳደረ ይገኛል ብለዋል። በሌላ በኩል ደግሞ በተለያዩ ሙያ ለተመረቁ ወጣቶች ወደ ሥራ የሚያስገቡ ዕድሎች መኖራቸውን የጠቆሙት ስታስሺያን ጀነራሉ ለጠቅላላው ሀገራዊ እድገት ከፍተኛ ድርሻ ያላቸው የኢንዱስትሪው የማዕድንና የእርሻው ዘርፍ የተጠናከሩ ሥራዎችን ማከናወን እንደሚገባቸው ጠቁመዋል። የሀገሪቱ ኢኮኖሚስት ኬቪን ሊንግሰን እንደተናገሩት ደቡብ አፍሪካ የተጋረጠባትን የሥራ አጥ ቁጥር ችግር ለመቀነስ በየዓመቱ ከ350 ሺህ በላይ የሥራ ዕድሎችን መፍጠር ይገባታል። ሀገሪቱ በየዓመቱ መጨረሻ በዓለም የገንዘብ ደረጃ አውጪ ተቋማት የደረሰባትን ማስጠንቀቂያና ግፊት ለማስቀረት የወጪ ቅነሳ እርምጃ በማድረጓ አጣብቅኝ ውስጥ መግባቷን አልሸሸጉም። መንግስት የሥራ ዕድሎችን ለመፍጠር የተለያዩ ሙከራዎችን ማድረጉን ጠቁመው ከሥራ ቅጥር ጋር በተያዘ ሰልጥነው የተቀመጡ ስራ ፈላጊዎችን ወደ ስራ የሚያስገባና ክህሎትን የሚያሳድጉ ተቋማት ሊጠናከሩ ይገባል ብለዋል። ኢኮኖሚስት ኬቪን ሊንግሰን ከስራ ቅጥር ጋር በተያዘ ማረጋገጥ ያለብህ ከየት ነው ሰራተኛን የምናመጣው፣ አግባብነት ያለው ክህሎት አላቸው። ይህ ሁሉ በሰው ኃይል ገበያ ላይ ግፊት ያሳድራሉ። የክህሎት ምዘናና ቁጥጥር በደቡብ አፍሪካ ማድረግ ያስፈልጋል። ክህሎቱ ያለውን መፈለግ ይበልጥ አስፈላጊው። ምን አይነት ክህሎት ነው የምንፈልገው? አዲስ ከሚመጣው ፍላጎት ጋር ለማጣጣም የስልጠና ተቋማት የክህሎት አቅም ያለውን የሰው ኃይል ማቅረብ ያስችላቸዋል። የደቡብ አፍሪካ የስራ ቅጥር ሁኔታ መመዘኛ ጥናት እንደሚያመለክተው ነጮች፣ ህንዶችና እንዲሁም እስያውያን ከፍተኛ ክህሎት በሚጠይቀው የስራ መስክ ሲሳተፉ፣ አብዛኛው ጥቁሮችና ከለር ተብለው የሚጠሩቱ በመካከለኛና በዝቅተኛ ክህሎት በሚጠይቀው የስራ መስክ ተቀጥረው በመስራት ላይ ይገኛሉ። መቅመጫውን አሜሪካ ያደረገውና የየሀገራቱን የገንዘብ ተቋማት የሸቀጣሸቀጥ ግብይት ትንታኔና የደረጃ ማውጣት ስራ የሚያከናውነው በእንግሊዝኛው አጠራር ስታንዳርድ ፖርስ የተሰኘው ዓለም አቀፍ የገንዘብ ተቋም ባወጣው ሪፖርት የደቡብ አፍሪካ የፐብሊክ ፋይናንስ እድገት ማሽቆልቆል፣ የመንግስት ኢንተርፕራይዞች ደካማ መሆን፣ የውጭና የሀገር ውስጥ ባለሀብቶች እምነት ማጣት ጋር ተዳምሮ የሀገሪቱ የፖለቲካ ቀውስ ችግሮቿን እያባባሰው ስለሚገኝ ሀገሪቱ ተጨባጭ የማሻሻያ እርምጃዎችን እንድትወስድ ማሳሰቡ አይዘነጋም። መላኩ አየለ ጆሃንስበርግ